ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የሐሙስ ምሽት ህዳር 22 2015 ዓ.ም መሰናዶው ጀምሯል። ኤደን ገረመው መርሃ ግብሩን እየመራው ኤልያስ አስማረ በቅንብሩ ከምሽቱ አዘጋጅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ለምሽቱ ከያዝናቸው መሰናዶዎች ውስጥ ጥቂቶቹን እናስታውቃችሁ

ሊያበጅ ይገባል ሲል አንድነት የተባለ ሀገር አቀፍ የቤት ሰራተኞች ማህበር ጠይቋል። በዚህ ዙሪያ በምሽቱ ዘለግ ያለ ዘገባ ይኖረናል። በምሽቱ እንዲሁም ደግሞ በተያያዘ የማህበራዊ ሚዲያና እንዲሁም ደግሞ የቴክኖሎጂ ጉዳዮችን የያዙ ዘገባዎችና ጥንቅሮችም አሉን። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። መንግስት የቤት ሰራተኞችና አሰሪዎችን የሚዳኝበት የህግ ማዕቀፍ ሊያበጅ ይገባል ሲል አንድነት የተሰኘ ሀገር አቀፍ የቤት ሰራተኞች ማህበር ጠየቀ። በኢትዮጵያ በስድስት ክልሎች ቅርንጫፍ ጽህፈት ቤቶችን ከፍቶ የሚንቀሳቀሰውና ከ13 ሺ በላይ አባላት እንዳሉት የገለጸው ማህበሩ በህግ ላይ የተመሰረተ የአሰሪና የሰራተኛ ግንኙነት እንዲኖር ለማድረግ እየሰራ እንደሚገኝ ገልጿል። የማህበሩ ሊቀመንበር ወይዘሮ ሂሩት በቤት ሰራተኞች መሆነ በአሰሪዎች ላይ የመብት ጥሰት የሚፈጸመው የኢትዮጵያ አሰሪና ሰራተኛ ህጉ በውል ያስቀመጠው ነገር ባለመኖሩ ነው ብለዋል። አሰሪዎችና የህግ ባለሙያዎች በበኩላቸው በቤት ሰራተኞችና በአሰሪዎች ዙሪያ አሳሪ ህግ ባለመኖሩ እስከ ግድያ ድረስ የሚያደርሱ ከባድ ወንጀሎች እየተፈጸሙ በመሆኑ ህግ አውጭ አካል ትኩረት ሊሰጠ ይገባል ብለዋል። ጉዳዩ የሚመለከተው የፌዴራል ስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ከሁለት ሳምንት በላይ ያደረግነው ጥረት አልተሳካም። አስቴር ምስጋናው በዚህ ዙሪያ ያሰናዳችው ዘገባ ቀጥሎ ይቀርባል። ስሟ እንዲጠቀስ ያልፈለገችው ይህች እድሜ 17 ነው ያለችኝ ታዳጊ የአስረኛ ክፍል ትምህርቷን እንዳጠናቀቀች ከትውልድ ስፍራዋ ጎንደር ተነስታ መዳረሻዋን ባህር ዳር በማድረግ በቤት ሰራተኝነት ከሰው ቤት ተቀጥራ ስራ መጀመሯን ትገልጻለች። ወደ ስራ ህይወት የገባችው ቤተሰቧን ለመደጎም እንደነበረ የተናገረችው ታዳጊዋ፣ ነገር ግን በአሰሪዋ በደረሰባት ድብደባ በመጎዳቷ ስራዋን በመተው የህጻናት ማቆያ ድርጅት ውስጥ ለመግባት መገደዷን አጫውታናለች። ስድብ ምናምን ስታበዛ አራ እኔ እችላለሁ ብዬ ነበረ አትቼም ካልሽኝ ሊሄድ በቃ ወደ ሀገሬ ምናምን ስላት እንዴት ሊሄድ ትዪኛለሽ ሊሄድ የሚባል ወሬ አታወሪ ምናምን አለችኝ። ከዛ እኔ ሊሄድ ነው ምናምን ብዬ ሰላት ገና በወሬ ዛ ይሄን እንደዚህ አድርጋ በካራ እንደመታችኝ ወደ አሁኑ ሽት ቤት አርግፊውንትን ደሙን አለች። ከዛም በኋላ ሽንት ቤት እጅንትን ስለ አላቆም አለ ደሙ። አዛ ሆስፒታል ወሰደች። ስራ አላቆምኩ በአንድ በግራዬ እቃ ምናምን አጥር ነበር። የአስራ አምስት አመት ታዳጊ መሆኗን የተናገረችው ሌላው አስተያየት ሰጭ ደግሞ በቤት ሰራተኝነት ተቀጥራ በምትሰራበት ቤት በአሰሪዋ ፆታዊ ጥቃት እንደደረሰባት ታብራራለች። እርሷ እንደምትለው ጥቃቱ ከደረሰባት በኋላ በቤቱ መቆየት እንኳን አልተፈቀደላትም። ስድዋ እህቷ ወልዳ ሄድ ስትሄድ ሁለት ቀን ምናምን ሆኗል። ከዛ ከነበርሽበት ሰው ተኝተች ታውቂያለች አለ። እኔ ሕፃነች ተኝቼ አላቅም አልኩ። ከዛ አትዋሽ የሆነችን ተናገሪ ሲለኝ አስገደደኝ። ምንም አላቅም ምንም ሕፃን ነኝ አልኩት።

ባንቻየው ተፈራ ከሶስት ዓመት በፊት በአማራ ክልል እንደተቋቋመ የተገለጸው ትንሣኤ የተባለ የቤት ሰራተኞች ማህበር ሊቀመንበር ናት። ለአስር ዓመታት ያህል ከሰው ቤት ተቀጥራ እንደሰራች ትናገራለች። አሰሪዎችና ሰራተኞች መካከል ያለውን ክፍተት ስታብራራ መብትና ግዴታን ጠንቅቆ ባለማወቅ ነው ትላለች። ወደ ማህበሩ የመጡ ቅሬታ አቅራቢዎችን የግንዛቤ ማስጨበጫ ሰጥተው እንደሚልኳቸውም ትገልጻለች። ዋና ዋና ዓላማዎቹ የመጀመሪያው የቤት ሰራተኞችን መብት ማስጠበቅ ይላል። ሁለተኛ ደግሞ የቤት ሰራተኞች ዘርፈ ብዙ ችግሮችን መፍታት፣ ሶስተኛ የቤት ሰራተኞች ከአሰሪዎቻቸው ጋር መልካም ግንኙነት እንዲኖራቸው፣ አራተኛ የቤት ሰራተኞች በሙያ ብቁ እንዲሆኑ እና በሙያ የተገነባቸው የቤት ሰራተኞች ማፍራት፣ አምስተኛው የቤት ሰራተኞች ከሚደርስባቸው ችግሮች እንዲደርስ ነው። ከመታወቂያ ጀምረን ስናይ የቤት ሰራተኛ መታወቂያ ኳን ኢቭን የላትም። በህፃንነቷ ትመጣለች ከሀገሯ ህዳ ስጠይቅ አናቅሽ የሚሏታል ወይ ቤተሰብ የሌላት ትሆናለች። ከዚህ ደግሞ ሲጠይቅ መሸኛ አምጡ ይላሉ። አሰሪዎቻቸው ጋር መልካም ግንኙነት ሲባል አንድ አሰሪና አንድ የቤት ሰራተኛ ችግር ቢገጥማቸው ቢጣሉ፣ ቢጋጩ የመጀመሪያ የሚያደርገው ይሄ ማህበር የማግባባት ስራ ነው የሚሰራ ለአሰሪዋም፣ ለሰራተኛው ሰራተኛውን ግንዛቤ ይፈጥርና ሁለቱ በመልካም ግንኙነት አብረው ሆነው እንዲሰሩ ውላ ሲይዞ እንደገና በአዲስ አብረው እንዲሰሩ ማድረግ ነው። ከዚህ በፊት ሁለት መቶ የቤት ሰራተኞችን የምግብ ዝግጅት፣ የቤት አያያዝ እና የህፃን አያያዝ በሚል በቴክኒክና ሙያ ቴክኒክና ሙያ ከእኛ ጋር በጋራ ሆኖ ነፃ ስልጠና እንዲያገኙ የሆነበት ምክንያት አለ። በእንደዚህ በእንደዚህ አይነት ነው። ግን አሁን ሙሉ ጊዜ የቤት ሰራተኞችን ማግኘት አንችልም። አንቺ እንዳልሽው አስርን ፈቃደኛ ሆኖ አይልካቸውም ወደዚህ እኛም ሄደን ስናንኳኳ ደግሞ እኛም እሻ ይሉናል ከሁለት አመት በፊት በሀገር አቀፍ ደረጃ የተቋቋመው አንድነት የተሰኘው የኢትዮጵያ የቤት ሰራተኞች ማህበር ሊቀመንበር መሆኗን የገለጸችው ወይዘሮ ሄሩት አበራ ደግሞ ማህበሩ ስነ ልቦናዊ ና አካላዊ ጉዳቶች አስገድዶ መደፈር የደሞዝ መከልከል ና መሰል ጥቃቶች ለተፈጸሙባቸው የቤት ሰራተኞች ፍትህ ለመስጠት መቋቋሙን ገልጸው ሆኖም የህግ ህግ ማዕቀፍ ባለመኖሩ ብዙዎች ፍትህ እንደማያገኙ ይናገራሉ። ለዚህ ደግሞ ክፍተት የፈጠረው የሀገሪቱ አሰሪና ሰራተኛ ህግ ነው ይላሉ። አሁን በተሻሻለው አስራ አንድ ሀምሳ ስድስት ሆነ ከዛ በፊት በነበሩት ሶስት ሰባት ሰባት ላይም የቤት ሰራተኞችን ኤክስክሉድ ያደርጋል ማለት አያካትታቸውም ለግል ቅጥር አገልግሎት የሚውሉ ብሎ እነሱም ይልና ለቤት ውስጥ የሚያገለግሉ ሰራተኞች ይላል እና በግል ቅጥር ብሎ ስላላካተታቸው በትክክል አይተነዋል እና ወደፊት የህዝብ ተወካዮች ምክር ቤት ህግ ያወጣለታል፣ ደንብ ያወጣለታል ብሎ እንዲሁ የቶ ተንጠልጥሎ የቀረ ነገር ነው። የአማራ ክልል ትንሣኤ የቤት ሰራተኞች ማህበር ሊቀመንበር በአንቻየው ተፈራ፣ በሀገር አቀፍም ሆነ በአማራ ክልል ያሉ የቤት ሰራተኞች መንግስትን የሚጠይቁት አንድ ጥያቄ አለ ትላለች። የህግ ከለላ ይኖራቸው። ልክ እንደ ማንኛውም ድርጅት ሰራተኛ አስራ አንድ ሀምሳ ስድስት ላይ አሁን የድርጅት ሰራተኞችን የፋብሪካ ሰራተኞችን እንዲሁም ደግሞ የሆቴል ሰራተኞችን ያቀፈ ነው። አስራ አንድ ሀምሳ ስድስት እኛንም የቤት ሰራተኞችን ይቀፍልና የዓለም ስምምነት አንድ መቶ ሰማንያ ዘጠኝ ይጽዳቅልና ነው ጥያቄያችን። እንዳለም አቀፍም ነው እየጠየቅነ ያለ ነው እንዳገር አቀፍም ነው። በሌላ በኩል የቤት ሰራተኞችም በአሰሪዎቹ ላይ ጥቃት እንደሚፈጽሙ የሚገልጹ አሉ። አቶ መለሰ ግዛት በቤት ሰራተኛቸው ባለቤታቸው መገደላቸውን በህፃን ልጃቸውም ላይ የአካል ጉዳት መድረሱን ይናገራሉ። በሰት ልጅቷ ቤት ሰራተኛ ተቀጥራ ነበረ እና የምትተዳደረው እንጀራ መጋገር ነው። ታ ተረከባለች እንጀራ ሌሊት ነው ከተኛችበት

አሁን ጠዋት እኮ ፖርሶዋ ማተገኘ መታወቂያዋ ማተገኘ ቁም ሰዓትም ተሰብሮ የተገኘ ራሱ ብሩ ሰት ሰብስባ ይዘው የደቻንም ህግ ሲቀርባ ተፈርዶባታል አስራ ስምንት አመት ተፈርዶባታል ስንት አስራ ስምንት አመት እንደተባለው የኢትዮጵያ አሰሪና ሰራተኛ ህጉ ክፍተት አለበት በማለት የህግ ባለሙያ የሆኑትን አቶ ጀንበር ወርቄን ጠየቅን አዲሱ በተሻሻለው የፌዴራል አሰሪና ሰራተኛ አዋጅ አንድ ሺህ አምስት መቶ ስልሳ አንቀጽ ሦስት ላይ የአዋጁ ተፈጻሚነት ወሰን በሚሉት ውስጥ ይካተታሉ አይካተቱም ነው ጥያቄው የሚሆነው የቤት ሰራተኞች በዚህ አዋጅ ውስጥ እንዲካተቱ አዋጁ አልጋበዛቸውም እነሱ እንደሚመለከት ግን ወደፊት በመመሪያ ሚኒስትሮች ምክር ቤት ሊያካትታቸው ወይም ደሞ ሊያስተናግዳቸው የሚችልበት ደንብ እንደሚወጣ ያሳያል በአሰሪም ሆነ በሰራተኞች የሚደርሱ የመብት ጥሰቶችን ለመከላከል ሕግ አውጪ ወደፊት አጥንቶ በጥናት የተመሰረተ ሕግ ሊያወጣ ይገባል። ጉዳዩ ይመለከተዋል የተባለው የስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ከሁለት ሳምንት በላይ ያደረግነው ጥረት አልተሳካም። የአማራ ክልል ቤት ሰራተኞች ማህበር ሊቀመንበር ባንቻየው የማስተላልፈው መልእክት አለ ብላለች። የቤት ሰራተኞች ሲበደሉ ወደ ብዙ ጊዜ የሚጮሁበት የሌላቸው ስለሚመስላቸው መሄጃ የሌላቸው ስለሚመስላቸው ነው ይሄ ሁሉ ጫና የሚደርስባቸው። እና ለአሰሪዎችም የምነግራቸው አሰሪም ሲበደል ይምጣ ወደኛ፣ ትክክለኛ የተበደለ ከሆነ ሰራተኛውም ስትበደል ወደኛ ይምጡ። ምንድን ነው ምናልባት ህጉ እስከሚጸድቅ ድረስ ትክክለኛ ፍርድ ወይም መፍትሄ ያገኛሉ ብዬ መናገር አልችልም፣ ግን ቢያንስ ከብዙ በጥቂቱ ምክር አግኝተው ይሄዳሉ። ያችም ልጅ የበደለች ልጅም በምን ምክንያት እንደበደለች ትጠየቃለች። ከተጠያቂነት አትድንም። ምስክር ካለ አሰሪን ከተጠያቂነት አትድንም። ስለዚህ ሲያስገቡ ደግሞ አሰሪዎች ከደላላ ዝም ብለው አያምጡ። ብዙ ጊዜ ሙያ ሲያጡባቸው ነው የሚደበድቧቸው። እችላለሁ ብለው ገብተው ያን ነገር ሳያገኙ ሲቀሩ ነው ዱላም በደልም የሚደርስባቸው እና ከደላላ ሲያመጡ የመጀመሪያው ማድረግ ያለባቸው ሙያ እንድትችል ማሳየት ማሳየትም ምንጊዜ መደላላ ሲያመጡ ትችላለች ቢባሉም እንኳን እንደማትችል ማሰብ አለባቸው። የቤት ሰራተኞች በማህበር ተደራጅተው መብታቸውን እንዲጠይቁ የረዳቸው ሲቢኤም የተሰኘ ግብረሰናይ ድርጅት መሆኑን የማህበሩ አመራሮች ጠቅሰዋል። ለአሜሪካ ድምጽ አስቴር ምስጋናው ነው፣ ባህርዳር ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪ መሰናዶ ይቀጥላል። አብራችሁ ስለሆናችሁ እናመሰግናለን። ሉና ሰለሞን በማህበራዊ ሚዲያ ላይ በተለይም ደግሞ በቴሌግራምና በቲክቶክ ላይ ተጽዕኖ እየፈጠሩ እንዲሁም ደግሞ የራሳቸውን ፈጠራና ክህሎት ለመልካም ነገር እየተጠቀሙ ካሉ ወጣቶች መካከል አንዷ ናት። ሉና ከቀልድና ፈገግ ከሚያስብሉ ነገሮች በተጓዳኝ በአይምሮ ጤናና በአካል ጉዳተኝነት ዙሪያ ግንዛቤን ለማስጨበጥ በምትሰራቸው ስራዎቿ ትታወቃለች። በቅርቡ ደግሞ በዓለም አቀፉ የስማርት ፊልም ፌስቲቫል ላይ ያቀረበችው ከጀርባ ወይም ደግሞ ቢሃይንድ ሰርፌስ የተሰኘው ፊልሟ የሁለተኛ ደረጃ አሸናፊ ሆኗል። ከሉና ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል ሌና ይባላለው አርክቴክት ዲሳ ማርኬተር እና ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነኝ። እሺ ሉና በጣም አመሰግናለው። የስነ ህንፃ ባለሙያ ነሽ፣ የማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነሽ። አሁን በቅርብ ጊዜ ደግሞ በፊልም ስራም እንደዚሁ በስልክ በሚሰሩ ፊልሞች ውድድር አሸንፈሻል እና ወደዛ ከማለፋችን በፊት ማህበራዊ ሚዲያ ላይ የሆነ ነገር አቅርቦ ለህዝብ ተወዳጅ ማድረግ የሚቻለው እንዴት ነው? እንዴት ጀመርሽ? ቆይታ ከጀመርኩት እንደዚህ አይነት ቪዲዮዎች መስራት የጀመርኩትም ለቅርብ ጓደኞች የነበረ የምሰራው ቪዲዮዎች፣ እነዚህ አንዳንድ ይጠቅማቸዋል ብዬ የማስባቸውን ነገሮች ይሰራ ነበረ። ከዛ አንድ ጓደኛ ነው ትዝ ይለኛል፣ ሼር ብታደርጊ ለሌላም ሰው ይጠቅማል። በጣም ፖሽ ያደረገ ነበረ ሰው ቴሌግራም የሚባል ቻናል አለ እና እሱ ላይ ቻና ክሬት አደረግኩኝ እና እሱ ላይ መልቀቅ ጀመርኩኝ እንደዚህ ብዙ ጊዜ አስቂኝ የሆኑ ሰው ተረድቶት እራሳቸው ላይ የሚደርስባቸው ነገሮች ምናምን የሆኑ ቪዲዮዎች መልቀቅ ጀመርኩኝ ማለት ነው፣ እና የሰው አቀባበል በጣም ደስ ይል ነበረ። በዛ ሳሳል አልተለመደ ደዛይነት ቪዲዮች እና ሰው የሚሰጠኝ ሀሳቦች ደስ ይል ነበረ። ስለዚህ በሱ ተበረታታውበት እና ያኔ ነው ጀመርኩኝ። ከዛ ቀስ ያልኩኝ ነው። ከዛ ያሳደኩት ማለት ወደ ተለያዩ ሶሻል ሚዲያዎች አሁን ምን ምን ማህበራዊ ሚዲያዎች ላይ ነው ያለሽው? ምን አይነት ሀሳቦችስ ነው ቪዲዮ የምትሰሪ? ጠቀማቸው ሚዲያዎች ቴሌግራም፣ ኢንስታግራም፣ አሁን ደግሞ ትልቁ የሚታወቀው ቲክቶክ ነው። ብዙ የሚሰራቸውን እዛ ላይ ነው የምለቀው። የሚሰራው ሀሳቦች ብዙ ሶሻል ሚዲያ ላይ የሚሰራ ሰው የሚያተኩረው ይሄ አስቂ መሆኑን ምናምን ላይ ነው። ስጀምር በእርግጥ እንደዛ ነው የጀመርኩት ግን ለሰው ደግሞ ምን ማስተላለፍ እችላለሁ። ድምፄም እየተሰማ ሲመጣ ጥሩ ሜሴጅም፣ ጥሩ መልእክት ማስተላለፍ እንዳለብኝ ተሰማኝና አንዳንድ ቮለንተር ማድረጋቸው ግሩፖች ነበሩ። ማያቸው ካውዞችን መስራት ፈለኩኝና አንዱ መንታል ሀልዝ ና ፎከስ ኦን አቢሊቲ የሚባል ትንሽ ኮሚኒቲዎች ሆነው አካል ጉዳተኝነት ላይ መስራት ፈለኩኝ። መማር የምፈልገው ቋንቋ የምልክት ቋንቋ ነበረ። እሱም ትምህርት ወሰድኩኝና እሱን ኮሚኒቲን ለማስፋት የዚህን መስማት ሳነው ቋንቋ የሚያቅተው ትንሽ ስለሆነ እሱን ለምን አላስተምርም ብዬ የሚያስተምሩ ፊዲዎች መጠቅ ጀምርኩኝ። ያ የአእምሮ ጤና ላይ ደግሞ ብዙ ጊዜ ማህበረሰብ ውስጥ የማይወሩ ሀሳቦች በቃ ሰው በደንብ አፋወጥቶ የማይወያያቸው ብዬ የማስባቸው ርዕሶችን የራሴ ሀሽታግ ፈጠርኩኝና በሱ እነሱ ሀሳቦች ሰው ጋር እነጋገራለሁ እና ብዙ ሰው እራሳቸው ላይ የሚከሰስባቸው ነገሮች ስለሆኑ አቀባበላቸው ያበረታታል እና የሌላ ሀሳብን መስማት ብቻሽን እንዳልሆንሽ አይነት ስሜት ይሰጣል ብዙ ሰው እና እሱም ያበረታታኛል። ግን ያው ሶሻል ሚዲያ ላይ ሄዲ ለማግኘት ምናምን ከሆነ አላማሽ መስራት ያለብሽ ይሄ በቃ ትሬንዲንግ የሆኑ ድምፆች መጠቀም፣ ሌላ ሰዎች የሚሰሯቸውን ነገር ዱቤት እያደረግሽ ወይም አንድ ላይ መስራት ከሌላ ሰዎች ካነው ና ብዙ ጊዜ እንደዚ አይነት ቪዲዮዎችንም አጠቃልላሉ። ከእኔ ኮንቴንቶች ጋር ፑሽ ያደርገዋል። ሌላውንም ኮንቴንት ማለት ነው። አንዳንድ ሰራችን እነዚህ ናቸው። አሁን እንግዲህ ማህበራዊ ሚዲያው በጣም ተጽዕኖ ለመፍጠር የሚመች መድረክ ሆኗል። አንቺም የቻልሽን ያህል እየሰራሽ ነው። ምን ያህል ተከታዮች አሉሽ? ብዙ ጊዜስ ደግሞ በማህበራዊ ሚዲያ ላይ እንደዚህ ጠንካራ ያሉ ሀሳቦችን ስታነሺ ያሉት ምላሾች ምን ይመስላሉ? ተከታዮች አሁን በዚህ አመት ነው በጣም የጨመረው። አይ ቲንክ ከኮቪድ ሀብ ከተከሰተ በኋላ ሰውም ወደ ሶሻል ሚዲያ በጣም ሄዷል እና በስቷል። ቲክቶክ ላይ በተለይ ያለ ተጠቃሚ ኢትዮጵያ ውስጥ በጣም በስቷል ሰው ያለፈው ሁለት አመት ፎሎወርችኝ በረማሳተቅች ያለው መቶ ሺህ አካባቢ ደርሷል። አሁን ፎሎወሬ ቪዩን በጣም ከፍ ያለ ነው። ቶሎ እየጨመረ ሲመጣ ማለት ነው። አቀባበሉ ይወስነዋል። የምታነሹ ሀሳብ ብዙ ጊዜ በጣም ይሄ የሚያከራክር ሀሳብ ከሆነ ሀምሳ ሀምሳ ነው። የሚቀበሉሽ ሰው ይኖራል። አዎ ልክ ነው ብሎ የሚስማማ ሰው አለ። ከዛም በዛ መጠን ደግሞ በጣም ተከራክሮሽም እንዴት እንደዚህ ያለሽ እናምን ብሎ አንቺ ስለራስሽ ያለሽን አመለካከትም እንድትቀይሪ የሚያደርጉሽ ብዙ ሰው አለ። ብዙ ጊዜ ጥሩን ነገር እንረሳለን። መጥፎ ነገር፣ መጥፎ ኮሜንቶች ኦር መጥፎ ሰዎችን ስናገኝ ስቢ ል ግን በዛው መጠንም ጥሩዎችንም ለመስማት ሞክራለሁ እነሱ እንዲያበረታትኝ እና ጥሩ ቪዲዮዎችን እሰራ ወይም ጥሩ ሀሳቦችን ዳነሳ እንጂ ከባድ ነው ግን እንግዲህ አሁን እንደ ተጽዕኖ ፈጣሪ አንድ በጣም ብዙ ተከታዮች በኖሩ ቁጥር የራሱን የስራ እድልም ከፍቷል የሚባለው ነገር አለ እና ይሄ በአንቺ ህይወት ላይ ምን ያህል እውነት ነው አዎ አንድ ትልቅ ጥቅሙ የሶሻል ሚዲያ ያው በሰው አይን ውስጥ ይገባል ስራሽ ስለዚህ ብራንዶች እንደዚህ የተለያዩ እቃዎች ያላቸው ሰዎች ወይም ካምፓኒ ያላቸው ሰዎች ይፈልጋሉ በአንቺ እነሱን ፕሮዳክቶች ማስተዋወቅ እና ብዙ ጊዜ ይመጣሉ እና እንደዚህ ያለኝ ፕሮሞት አድርግን ያለሽ ወይ ብለው ይጠይቁናል። መርጠሽ አንቺ ይሄ ብራንድ እኔ ፕሬዘንት ያደርጋለሁ ወይ ከዚህ ብራንድ ጋር ይሄዳል ወይ ባሉዬ ወይም ምሰራው ነገር ብለን አመዛዝኝ ይሄዳል ከኔ ጋር የሚለውን ነገር እንትላለው እንጂ፣ አዎ በጣም ብዙ ብራንዶች ይመጣሉ። እኔ አንዱ ኮንቴንት የምሰራው ትናንሽ ጀማሪ የሆኑ ቢዝነሶችን ማበረታታት ላይ ይሰራሉ። ብዙ ጊዜ አፕሮች አድርገውን ወይም ለማድረግም ይፈራሉ። ብዙ በጥልቅ ጉናል ብለው ስለሚያስቡ እና አንድ ኮንቴንት ታይፕ ትናንሽ ቢዝነሶችን የሆነ ፕሮዳክታቸውን የሚልኩ ከሆነ ወይም ኮንቴንት ካላቸው ሆስት እና ቢዝነሳቸውን አስታውቃለሁ ሶሻል ሚዲያ ላይ ይለቁታል። ወይም ደግሞ ራስሽ እኔም መመክረው ለብዙ ብራንዶች እኔ ሶሻል ሚዲያ ላይ ቪዲዮ ሰርቼ የራሴን ካራክተር ጨምሬ የራሴን ሰውም ይወድልኝ አይነት ቪዲዮ ሰርቼ ራሴ ላይ እለቅላቸዋለሁ። ቢካዝ ተጽዕኖ ፈጣሪ ከሰሚነት አለ አለሽ ተብሎ ስለሚካሰል ሰውም ተቀባይነቱ ከፍ ያለ ስለሚሆን ብዙ ጊዜ በእኛ ሶሻል ሚዲያ ላይ ነው መልቀቅ የምንመክረው እንጂ። አዎ ፓኬጅ አለው ይወስነዋል። በወር እስከ ምን ያህል ይገኛል? ያው በፎሎወር ይወስነዋል። ብዙ ጊዜ ብራንዶች የሚፈልጉት ከመቶ ሺህ በላይ ምናምን ፎሎወር ያለንን ሰዎች ነው። አንድ ቪዲዮ አቨሬጅ ሀያ ሺህ ብር ይከፈላል። ሌላ ብር ማግኛ መንገድ ቲክቶክ ላይ ከአስር ሺህ በላይ ፎሎወር እና ከመቶ ሺህ በላይ ቢዩስ በሰላሳ ቀን ውስጥ በተከታታይ ካገኘሽ ክሬይተርስ ፋንድ የሚባል ነገር አለ። እሱ ላይ አፕላይ ታደርጊ ና ያታል ስልቪዲዮሽ ስንት ቪዲዮ ያገኘ ምና የሚለውን ከዛ ለክሬይተርስ ፋንድ ይከፈታል አካውንቶች ሶ ከዛ በኋላ ፖስት ታደርጊ ከሪቪው የሆነ ያል ሳንቲ ምና እያለ አካውንቶች ላይ ይጠረቀማል። ሌላው ኢትዮጵያን ኢንፍሉዌንሰሮች አሁን በጣም ይጠቀሙ ያሉ ላይቭ መግባት ላይቭ ስትገቢ ላይቭ ስጠቀቡ ሰዎች Jakiś lajkot w like też, lajkot w środku też, lajkot ወደ ፖይንት ሳንቲም ይቀየሩና እሱ ይጠራቀማሉ። ይህኛውም ኦፕሽን ጥሩ ነው። አሁን በቅርቡ ደግሞ የስማርት ፊልም ፌስቲቫል ላይ ተሳትፈሽ በሞባይል ከም ፊልም የሰራሽው ፊልም ተወዳድረሽ ነበረ እዛ ላይ ማሸነፍሽ ተሰምቷል እና ስንተኛ ወጣሽ? ምን አይነት ስራ ነበር ያቀረብሽ? አዎ ስማርት ፊልም የስልክ ውድድር ላይ ተወዳድሬ የነበረ ጊዜ ነው። ሲወዳደር ሁለተኛ ሰከንድ ራነር አፕ ነው የወጣሁት የሰራሁትን ቪዲዮ ዶኪመንተሪ ድራማ ነገር ነው የሰራሁት። የአእምሮ ጤና ላይ ነው የሰራሁት። እሱም ድራማ ነው ወይም የአእምሮ ቀውስ እሱ ላይ አንዳንድ ሶሻል ሚዲያን ተጠቀሚ አንዳንድ ሰዎችን ቃለ መጠየቅ አድርጌ ነበረ። ምንድን ነው ከማህበረሰቡ ከቤተሰብ ስናድግ የወረስ ናቸው የሚጎዱን ለምናሷቸው የአእምሮ ቀውሶች ቸው ሰው ሆነው ብናያቸው ምን ይመስላል የሚለውን ሀሳብ ወደ አጮች ፊ የስድስት ደቂቃ ያህል የሆነ ፊልም ነበር የተወዳደርኩት። አሪፍ ነበር። እንኳን ደስ አለሽ። እንግዲህ ከዚስ በኋላ ምንድን ነው እሱም ሉና የምታስበው? በዚሁ በፊልም አጭር ፊልም በሾርት ፊልም መስራት መቀጠል እፈልጋለሁኝ። ያው ሶሻል ሚዲያ ላይ መስራት የሚቻል ነገር ነው። ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም። ብቻ የምሰራ ብዬም እስከዛሬም ስሰራው የነበረው ነገር ስለሆነ ቀላል ነው እና አሁን ከወርት ክላስ ነበረን ከውድድሩ በፊት ስምንት ሳምንት ከውጪ የታወቁ ሆሊውድ አክተሮች፣ ፕሮዲሰሮች መጥተው እና ኦንላይን ኦንላይን ክላሶች ሰጥተውን ነበረ። ከኮት ክላሱ የተማርኳቸውን ትምህርቶች ወስጄ መቀጠል ፈልጋለሁ። አጫጭር ፊልሞች መስራት ወይም ተጽዕኖ መፍጠር እና የአዲስ ነገሮች ከእኔ እየወጣሉ ብዬ አስባለሁ አንዘሚመጠት ወራት። እሺ ሉና፣ በጣም ነው የማመሰግነው ስለነበረን ቆይታ። ያው ያሰብሽው በሙሉ እንዲሳካልሽ ምኞቴ ነው። እሺ እናመሰግናለን በጣም ጋቢና ቪኦኤ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 2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከአሜሪካ ድምፅ ጋቢና ቪኦኤ የአዲሱ ትውልድ ድምጽ በሳምንት ሁለት ቀን በተለያዩ ርዕሰ ጉዳዮች ላይ ውይይት ያደርጋል። እናንተም አስተያየትና ጥያቄ ካላችሁ እንዲሁም ደግሞ በምናነሳቸው ርዕሰ ጉዳዮች ላይ ለመወያየት መልካም ፈቃዳችሁ ከሆነ ስልክ ቁጥሮቻችሁን ቪያ መሀሪክ ፌስቡክ ገጽ ላይ በመግባት በመልእክት ሳጥን ውስጥ ልታስቀምጡልን ትችላላችሁ። እኛ ደውለን በምትፈልጉት ርዕሰ ጉዳዮች ላይ ወይም በምናነሳቸው ርዕሰ ጉዳዮች ላይ የምናወያያችሁ ይሆናል። እንዲሁም ደግሞ አስተያየቶቻችሁንም እንቀበላለን። የእናንተን ተሳትፎ አብዝተን እንፈልጋለን። አብራችሁን ስለሆናችሁ እናመሰግናለን። የመጨረሻውን ዘገባ ላስተዋውቃችሁ። የህዳር ወር በዓለም አቀፍ ደረጃ የአካል ጉዳትና ዓለምን ለአካል ጉዳተኞች ምቹ በማድረግ ዙሪያ የግንዛቤ ማስጨበጫ የሚሰጥበት ወቅት ነው። አደል ሞንሄም ታዲያ ሩዋንዳ ውስጥ ተወልዳ ቤልጅየም ውስጥ ያደገች አካል ጉዳተኛ ሙዚቀኛ ነች። ህይወት ከአካል ጉዳት ጋር ምን ይመስላል? ጓደኞቿስ ህይወቷንና እሷን እንዴት ይቀበሏታል? በሚለው ዙሪያ ያላትን ተሞክሮ ለአሜሪካ ድምጽ When I came to Belgium a few months later, I was um, operated because. ወደ ቤልጅየም ከመምጣቴ ከሳምንት በፊት ሰው ሰራሽ እግር ሊተክሉልኝ ስለፈለጉ ከእግሬ ላይ የነበሩትን ትናንሽ ጣቶች መቁረጥ ነበረባቸው። ከዛ ቀዶ ጥገና በኋላ የመጀመሪያው ትንሽዬ የሰው ሰራሽ እግር ተተከለልኝ። ገና ሁለት ዓመቴ ስለነበር ሚዛኔን መጠበቅና እንዴት መራመድ እንደምችል መማር ነበረብኝ። ታዲያ ትምህርት ቤት መሄድ ስጀምር ነገሮች በጣም ከባድ ነበሩ። ማለት ወይ በሳይክል አሊያም በባስ መጓዝ ነበረብኝ። በዛ ላይ ደግሞ በስራና በትምህርት ቤቶች ማንጓጠጥ ያጋጥመኝ ነበር። ካደግኩ በኋላ አንዳንድ ሰዎች ልክ እንዳዩኝ የሆነ ነገር መለየቱን ያውቃሉ፣ ነገር ግን ምን እንደሆነ ቶሎ አይለዩትም። ስለዚህ አስቀድሜ ሰዎችን ስተዋወቅ እኔ የተወለድኩት ካለ እግር ነው፣ ስለዚህ የምሰራው ሰው ሰራሽ እግር በመጠቀም ነው ላቸዋለሁ። ምክንያቱም በደንብ መንቀሳቀስ በመቻልና ና ማድረግ በምችላቸው ነገሮች እጅግ ኩራት ስለሚሰማኝ ነው። ወደ ስራ ለመሄድ መኪና ነዳለው። የሴቶች

ዋናም ዋኝ ነበር። እጅግ ብዙ የትርፍ ጊዜ እንቅስቃሴዎች ነበሩኝ። ወደ ፍቅር ህይወት ስንመጣ አንድ ጊዜ ልጅ ሆነን አንድ ልጅ እግር ስለሌለኝ ከኔ ጋር መሆን እንደማይችል ነግሮኛል። አንዳንድ ሰዎች ምን መጠበቅ እንዳለባቸው ስለማያውቁ ይፈራሉ። እግር የላትም፣ ይህ አስከፊ ነገር ነው ይላሉ። ነገር ግን ሰው ሰራሽ እግሬን አውልቄ ብታዩኝ በጉልበቴ የቆምኩ ነው የምመስለው። ስለዚህ እጅግ ብዙ አለመረዳትና ፍርጃ አለ። ታውቃለህ፣ ሴቶች ሰዎችን በጣም ይቀበላሉ። ለምሳሌ ሴቶቹ ጓደኞቼ ሴቶቹ በጣም እኔንና ጉዳቴን የተቀበሉ ናቸው። ከሴቶቹ ጋር ስሆን ሰው ሰራሹን እግርሽን አውልቂና እነዋኝ፣ አይዞሽ ተዝናኝ ይሉኛል። ወንዶች ግን ይፈራሉ። ስለዚህ ቁጥብ ናቸው። ለእኔ በጣም ከባዱ የበጋ ወቅት ነው። እግሬን ለመሸፈን ረጅም ሱሪና ድፍን ጫማ አደርጋለሁ። ነገር ግን ደግሞ አየሩ በጣም ይሞቃል። ከዛ ውጪ ሌሎች ሰዎች የሚሰሩትን ነገር ማድረግ እችላለሁ። ሰዎች የሚሰሩትን ነገር ሁሉ ማድረግ እችላለሁ። ነገር ግን በሰው ሰራ ሽግር ሲሆን አስር እጥፍ እንደሚከብድ አስበው። ለምሳሌ በልብስ መሸጫ ሱቅ ውስጥ ነው የምሰራው እና ጓደኞቼ ይህ ስራ ለእኛ እንኳን እጅግ ከባድ ነው አን ግን ምንም አታጉረመርሚም ይሉኛል። አንድ ሌላ መታረም ያለበት አስተሳሰብ አለ። አካል ጉዳተኞች ሰነፍ ናቸው፣ መስራት አይሹም የሚል እሱም ማረም እፈልጋለሁ። ይሄ እውነት አይደለም። እንሰራለን፣ እንኖራለን። ስለዚህ እንደ ማንኛውም ማህበረሰብ መታየት አለብን። And shoot the sky the filled It's fire and smoke. ተመልካቾቻችን ስትከታተሉ የቆያችሁት የሐሙስ ምሽት ህዳር 22 2015 ዓ ም የጋቢና ቪኦኤ መሰናዶን ነበር። ዝግጅቶቻችንን እዚህ ላይ ፈጸምን። የደንገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። የዛሬውን እዚህ ላይ ፈጸምን። ደህና ደሩ we